የኢትዮጵያ አየር መንገድ ሲመሰረት የዛሬ ሰባ ዓመታት የዩኤስ አሜሪካ የዳግላስ ኩባንያ ምርት በሆነው ዲሲ3 በተባለው እና ከአስር ዓመታት በኋላ በዲሲ6 ቢ በረራ የተጀመረበት ወቅቶች ላሞች በሚውሉበት ሳር በሚገጹበት ማኮብኮቢያ ሜዳዎች ላይ በየጠቅላይ ግዛቶቹ ያገለገለበትን ዘመን እንደ በቅዶ ጭነት በማመላለስ አገር ያቀና ተብሎለት ነበር። ከሰባ ዓመታት በኋላ ከዲሲ ስሪ ተነስቶ 787 ቦይንግ የተባለውንና በቅርብ ደግሞ የሚረከበውን የአውሮፓውያን ምርት የኤርባስ ባለቤት ሆኗል። የአውሮፕላን አየር ድርጅቶች አድገው ተለጥጠው የከሰሩ ጥቂቶች አይደሉም። ራሱ የኢትዮጵያ አየር መንገድን ያቋቋመው ትራንስ ወርልድ ኤርላይንስ ቲ ደብልዩ ኤ ደብዛውም የለ። ይህ የአየር መንገዱን እንዳጋጥመው የወለደቱን ዕለት አስመልክቶ ጥያቄውን ያቀረብኩላቸው ለዋናው ስራ አስፈጻሚ አቶ ተወልደ ገብረ ማርያም ነው። ድርጅት እያደገ ሲሄድ ማኔጅመንቱ ከበድ እያለ ይመጣል። ነገር ግን ለዚህ መፍትሄ ይሆናል ብለን ኤርላይን የነበረውን አሁን አቪዬሽን ግሩፕ ነው ያደረግ ነው። አቪዬሽን ግሩፕ ስንል ሰባት የተለያዩ ቢዝነስ ዩኒቶች አሉ። የዓለም አቀፍ አንድ ቢዝነስ ዩኒት ነው። አገር ውስጥ አንድ ነው። ካርጎ፣ ኤምአርኦ፣ አካዳሚ፣ ኢንፍላይት ኬተሪንግ እና ግራውንድ ሰርቪስ እንላቸዋለን። እነኚህ የራሳቸው አስተዳደር ስም የኦቶኖመስ የሆነ አስተዳደር ይኖሯቸዋል። ይሄ አንዱ የሚፈታው እያደ እየደረገ ሲሄድ እየሰፋ ሲሄድ ምናልባት ከቁጥር ውጭ እንዳይሆን የሚለው ነው። ሌላው ዳይቨርሲፋይ በምናደርግበት ጊዜ ወደ አዳዲስ ቢዝነሶች በምንገባበት ጊዜ አሁንም የጠቀሱት አይነት አደጋ እንዳያጋጥመን መጠንቀቅ አለብን። ስዊዝ ኤር እንደምናውቀው በጣም ትልቅ አየር መንገድ ብቻ ሳይሆን በሆቴልም በተለያዩ ከአቬሽን ጋር አብረው የሚሄዱ ስራ ዘርፎች ተሰማርቶ የነበረ በጣም ሰክሰስፉል ድርጅት ነበር፣ ግን ያው ባጋጠመው ችግር ሊዘጋ ችሏል። ይህ ከታወቀ ዘንዳ አየር መንገዱ እንደ መፍትሄ ያስቀመጠው ካለ ባለቤት ሁልጊዜ በስትራቴጂ ጉዳዮች፣ በትልልቅ የስትራቴጂክ የአቅጣጫ ጉዳዮች ላይ መሰማራት አለበት። የቀን የዕለት ተዕለት ስራዎች ደግሞ ለባለሙያዎች ፕሮፌሽናል ማኔጀርስ ይሰጣል። አንዱ ዋናው አየር መንገዶች ቅድም የጠቀስናቸው አየር መንገዶች ያጋጠማቸው ይሄ ነው። በበረራ ወቅት አደጋ ቢደርስ የእሳት ቃጠሎ ቢነሳ መለማመጃ በሆነው በቅርብ ድርጅቱ ባስመጣው መሳሪያ ውስጥ አሰልጣኟ ከሴኒየር ዩዲት ጋር ዩል ሲ ፋየር ሂር ዚስ ኢዝ ሃው ዊ ዱ ፋየር ትምህርት መስጫ ተቋማችን ምን ያህል እንዳደገ ለማሳየት ነው። ለእናንተ የአየር መንገዱ ደንበኛ የሆኑት ደግሞ መጀመሪያ ፍላይት ማስታውሰው በፈረንጅ አቆጣጠር 1966 ወደ ለንደን ሲሄድ ከአዲስ አበባ ፍራንክፈርት፣ ከፍራንክፈርት ለንደን። ከዛ በኋላ በቃ ኢትዮጵያን ኤርላይንስ እንደ ቤተሰብም ሆነ ለምን ባለቤቴም እዛ እንደ አስተናጋጅ ሆና ሰርታ የነበርንም ፋሲሊቲም እየተጠቀምን በትንሹ በአመት አምስት ስድስት ሰባት ጊዜ የምንበርበት ጊዜ ነበረና ጥሩ ነበረ። በጣም የሚያኮራንም አየር መንገድ ነበረ። ከዛ በኋላ እንግዲህ በቅርብ ጊዜ ትንሽ እንደ አንዳንዴ የሚያሳስበኝ የነበረው ምንድን ነው እሱ ኢኖግራል ፍላይት በሚኖርበት ጊዜ እንደኛ አይነቱን ለምን እንደማይጋብዙን አላቅም። ማላቃቸው ይህን ያህል የኛን አይነት የፍላይት ኤክስፒሪየንስ የሌላቸው ሲጋበዙ ነው ሁል ጊዜ የማየውና፣ እዛ ላይ ትንሽ አዝን ነበረ። ከዛ በስተቀር እንግዲህ አድጓል እና አንዱም ኢትዮጵያን የሚያኮራ ቢኖር የኢትዮጵያ አየር መንገድ ነው። በተለይ የአፍሪካ ውስጥ በረራቸው በጣም በጣም በጣም በትልቁ የተቆጣጠሩት ነገር ነው። ከዚህ ሌላ ምንድን ነው እሱ የኬተሪንግ ሰርቪሳቸው ትንሽ ደከም ያለ ነው። እዛ ላይ ቢያሻሽሉና የአስተናጋጆቹንም ደግሞ ቢሄቪየራቸውን ጥሩ አድርገው ቢያስተካክሉ ፈላጊ ነው ብዬ ነው የማስበው። ቢካዝ አንዳንዴ በምንበርበት ጊዜ አስተናጋጆቹን ስንጠይቃቸው አንዳንድ ነገር ልክ እንደ ትልቅ ፌቨር እንደሚያደርጉ አድርገው ነው የሚወስዱትና ይሄ አቲትዩድ መለወጥ አለበት ብዬ ነው የማስበው። ጌታቸው ተድላይ ለጊዮርጊስ ለዶይቼ ቬለ ራዲዮ ከአዲስ አበባ።